Yirr Yameri Radio Radio በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 11 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን፣ አስተናጋጆቻችሁ ሶሎሞን አባትና ጤና ይስጥልን፣ እንደምናመሻችሁ እኔም ቆንጅ ይታዬ ነኝ። በጸረ ሙስና የተጠርጥረው የታሰሩት፣ ሰው ሰው ገድለው የታሰሩት፣ በጸረ ሽብር ተፈረጀው የታሰሩት ሲለቀቁ እነዚህ ህጎች ውጤት በእኔ እይታ በተግባር ሳይሻሩ ነገር ግን የተሻሩ ሆነዋል። የኢትዮጵያ ፓርላማ አባል ወይዘሮ ሙሉ ገብረ እግዚአብሔር ናቸው የሰማችኋቸው። ሕገ መንግሥቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል? አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው። ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። ዛሬ ለፓርላማ ካደረጉት ንግግር የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ቆንጅታ ርዕሰ ዜና ታሰማናለች። ወደ ዩናይትድ ስቴትስ በህገወጥ መንገድ ለመግባት የሚሞክሩ ወላጆችን ከልጆቻቸው ለሚለያየው የትራምፕ አስተዳደር ጥብቅ ፖሊሲ ተገቢነት የአገር ደህንነት ሚኒስትሯ ክሪስትን ኔልሰን ተሟገቱ። ፍልሰተኞቹን ህግ ፊት እናቀርባለን ሲሉም ዝተዋል። የጀርመን ቻንስለር አንገላ መርክል በፍልሰተኞች ጉዳይ ከጎረቤት ሀገሮች ጋር እንደሚነጋገሩ አስታወቁ። አሁን ያለውን የአህጉሪቱን የኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ ያስችላል ተብሏል። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰአቱን ዋና ዋና የዓለም ዜና እናሰማችሁ። ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋይት ሀውስ ውስጥ ባደረጉት ንግግር በህገወጥ መንገድ ወደ አሜሪካ ለመግባት ከሚሞክሩ ወላጆች ላይ ልጆቻቸውን መነጠል እጅጉን ያሳዝናል አሉ። ነገር ግን ይህም ፖሊሲ እንደሚቀይሩ የሰጡት ፍንጭ የለም። ድንበር የሌለው ሀገር አገር አይባልም። የሀገራችንን ደህንነትና ጸጥታ እንፈልጋለን ያ ደግሞ ከወሰናችን ነው የሚጀምረው ብለዋል ፕሬዝደንቱ። ዩናይትድ ስቴትስ የፍልሰተኛ ካምፕ ወይም የስደተኛ ማቆያ ጣቢያ አትሆንም በእኔ አስተዳደር ዘመን ፈጽሞ አትሆንም ሲሉም አክለው ተናግረዋል ፕሬዚደንቱ ፕሬዚደንቱ ምንም እንኳን የዩናይትድ ስቴትስ ኮንግረስ የህግ መምሪያውና የመወሰኛው ምክር ቤቶች የሚቆጣጠረው የእሳቸው ሪፑብሊካን ፓርቲ ቢሆንም በሀገሪቱ የኢሚግሬሽን ፖሊሲዎች ለተፈጠሩት አጣብቂኞች የምክር ቤቱን ዲሞክራት አባላት ነው የወነጀሉት። ዲሞክራቶች ወደ ጠረጴዛው መጥተው ከብዙሀኑ ሪፐብሊካን ጋር ቢደራደሩ ጉዳዩ መፍትሄ ያገኛል ብለዋል ፕሬዚደንቱ። ወደ ዩናይትድ ስቴትስ በህገወጥ መንገድ ለመግባት የሚሞክሩ ወላጆችን ከልጆቻቸው ለሚለያየው የአስተዳደሩ ጥብቅ ፖሊሲ የተሟገቱት የአገር ደህንነት ሚኒስትሯ ኪርስትን ኔልሰን ፍልሰተኞቹን ሕግ ፊት ነው የምናቀርበው ሲሉ ዝተዋል። በሀገሪቱ ዙሪያ ከተለያዩ የፖለቲካ ፓርቲዎች የሆኑ የምክር ቤት ተወካዮች ፕሬዚደንት ዶናልድ ትራምፕን፣ የአገር ደህንነት ሚኒስትሯን ኔልሰንን፣ እና ጠቅላይ አቃቢ ሕጉን ጄፍ ሴሽንስን ቤተሰቦችን ያለያያሉ በማለት ወንጅለዋቸዋል። ከሚያዝያ አጋማሽ እስከ ግንቦት መጨረሻ በነበረው ጊዜ ቁጥራቸው ወደ ሁለት ሺህ የሚጠጋ ልጆች ወደ ማቆያ ማዕከሎች ወይም ወደ ጠባቂ ቤተሰቦች ተልከዋል። ይሁንና የአገር ደህንነት ሚኒስትሯ ኔልሰን ዛሬ ኒውኦርሌንስ ከተማ ውስጥ ለሕግ አስከባሪዎች ማህበር ባሰሙት ንግግር ስለ ኢሚግሬሽን ፖሊሲው ይቅርታ አልጠየቁም። ወደ ዩናይትድ ስቴትስ በቤተሰብ አባልነት የቤተሰብ አባል ተብሎ የሚመጣ ሁሉ በእውነት ቤተሰብ ነው ብለን እያወቅን አንሳሳትም ብለዋል ሚኒስትሯ። ስራችንን እንሰራለን፣ ለዚያም ይቅርታ አንጠይቅም ነው ያሉት። ጄፍ ሴሽንስ ለዚሁ ስብሰባ ባሰሙት ንግግር ልጆችን ከወላጆች ለይተ መውሰድ አንፈልግም፣ አዋቂዎቹ በህገወጥ መንገድ ልጆችን አምጥተው አደጋ ላይ እንዲጥሉም አንሻም ብለዋል። ለወትሮ የመንግስት ፖሊሲዎች ላይ አስተያየት ሲሰጡ የማይሰሙት የፕሬዚደንት ትራምፕ ባለቤት ሚሌኒያ በቃል አቀባያቸው በኩል ባወጡት መግለጫ ልጆች ከወላጆቻቸው ሲለያዩ ለማየት አልወድም፣ በምክር ቤት ሁለቱም ፓርቲዎች የተዋጣ የኢሚግሬሽን ለውጥ ላይ ይደርሳሉ ብዬ ተስፋ አድርጋለሁ ብለዋል። የቀድሞዋ ቀዳማዊት እመቤት ሎራ ቡሽም በበኩላቸው በዋሽንግተን ፖስት ላይ ባሰፈሩት አስተያየት ድንበር ላይ ልጅን ከወላጅ ማለያየት የክፋት ተግባርና ግብረ ገብነት የጎደለው ነው፣ እጅግ ያሳዝነኛል፣ ማለታቸው ተጠቅሷል። በአውሮፓ የቀን ቆጠራ በየአመቱ ጁን 20 የሚውለውና በተባበሩት መንግስታት ድርጅት የተደነገገው ዓለም አቀፉ የስደተኞች ቀን ጥቂት ቀናት ቀደም ብሎ ነው። በመቶዎች በብዙ መቶዎች የሚቆጠሩ ከተለያዩ ሀገሮች የተሰኙ የተነሱ ፍልሰተኞች መሰንበቻውን ስፓኝ ባህር ዳርቻ መድረሳቸው የተዘገበው የስፓኝ የባህር ጠረፍ ጠባቂዎች ባለፈው አርብና ከትናንት በስቲያ ቅዳሜ ቁጥራቸው ከዘጠኝ መቶ በላይ የሆነ ፍልሰተኞችን ከጂብራልታር መንደብ ከአደጋ ከታደጉ በኋላ ስድስት መቶ ያህሉን በሦስት መርከቦች አሳፍረው በስፓኛ ቫሌንሲያ ወደብ አድርሰዋል። ሳያቋርጥ በሚጎርፈው የፍልሰተኛ ማዕበል የባህር ዳርቻዎቻቸው የተጠለቀለቁት የደቡባዊ አውሮፓ ሀገሮች በበኩላቸው ይህ መጠነ ሰፊ ፍልሰት ላስከተለው ቀውስ ሁነኛ መፍትሔ ፍለጋ ጥሪ በማሰማት ላይ መሆናቸውን ጠቅሳ ሪፖርተራችን ዝላቲት ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ለሰብአዊ እርዳታ የተሰማራችው አኳሪስ የተባለችው መርከብ በጣሊያኖቹ ዳሎቲና ዘኦሪየን የተባሉ መርከቦች በመታገዝ ነው። 629ን ፍልሰተኞች በትላንትና ሁለት ከስፓኝ የባህር ዳርቻ ያቀረበችው ባለፈው ሳምንት ነው። ከሊቢያ ወደብ ዳርቻዎች ከህገ ወጥ አስተላለፊዎች እጅ እነኚህ ሰዎች እንዲላቀቁ ተደርጎ ወይም እንዲለቀቁ ተደርገው ወዲህ የተጓዙት። the spanish government has determined that these people are to be granted an extraordinary <laughs> በሮማ ሊቀጳጳሱ አባ ፍራንሲስ በትላንትና ዕለት ባሰሙት ንግግር አገሮች ለስደተኞች እርዳታ ከስምምነት እንዲደርሱ ተቀባይነት ወይም የተቀባይ ሕዝቦች ደግሞ ለአደጋ የተጋለጹትን ፍልሰተኞች በሰብአዊነት እንዲቀበሉ ሲሉ ጥሪ አሰምተዋል። I, I hope that the countries involved in these processes will reach an agreement to ensure with responsibility and humanity the assistance of the hivot tasatafioonutadereuch. ወደ እነኚህ ለእንግልት የተዳረጉ ግለሰቦች እንቀርብ እናገኝና ለማኅበረሰብ ለሚያበረክቱት አስተዋጽኦም ተገቢውን ግምት እንሰጥ ዘንድ ለእያንዳንዳችን ጥሪ ቀርቦልናል። የዱብሊን የቁጥጥር ስርዓት በመባል የሚታወቀው የአውሮፓ ሕብረት ሕግ ጥገኝነት ጠያቄዎች መጀመሪያ የገቡበት ሀገር ለጥገኝነት ጠያቄዎቹ ኃላፊነት እንዲወስድ ግዴታ ይጥላል። ያም ታዲያ በሜዲትራኒያን ባህር ተዋሳኝ ለሆኑ አገሮች የበረታ ኃላፊነት መደቀኑ ይታወቃል። አመሰግናለሁ አሉላ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀሪ ዜናዎችን ቆንጅት አጥራ አጥራ አርጋ ታሰማናለች። የጀርመን ቻንስለር አንገላ መርክል በፍልሰተኞች ጉዳይ ከጎረቤት ሀገሮች ጋር እንደሚነጋገሩ ማስታወቃቸውን ተከትሎ አሁን ያለው የአውሮፓ ኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ እንደተቻለ እየተነገረ ነው። በመጨረሻም ምዕራብ ጃፓን ውስጥ ከባድ የመሬት መናወጥ ደርሶ ቢያንስ ሶስት ሰዎች ሞተዋል። ከሁለት መቶ በላይ ደግሞ እንደቆሰሉ ታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 11 2010 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ እየተደረገ ያለው ይቅርታ መንግስትን ጭምር መጥቀሙን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሽብር ስልጣን ላይ ለመቆየት ኃይል መጠቀምንም ይጨምራል ብለዋል ጠቅላይ ሚኒስትሩ የታሰረን ሰው መግረፍ፣ ጨለማ ውስጥ ማስቀመጥና አካልን ማጉደል የእኛ የአሸባሪነት ተግባር ነው ሲሉ ዶክተር አብይ ዛሬ ለፓርላማው ባደረጉት ንግግር ግልጽ መልእክት አስተላልፈዋል። ኢህአደግ ስልጣን ላይ በቆየባቸው ባለፉት 27 ዓመታት በዚህ ደረጃ ኃላፊነት የወሰደ መሪ ከእርሳቸው በፊት አልታየም። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማው ያደረጉት ገለጻ፣ የሰጡት ማብራሪያ አዲሱን መሪ እንደ ግለሰብ እንደ ፖለቲከኛም ግልጽ አድርጎ ያሳየ ነው። እስካሁን ያደረጓቸው ንግግሮች በአቀራረብ የተለዩ፣ በይዘትም ከተለመደው ወጣ ያሉ ሆነው ታይተዋል። የዛሬው ማብራሪያ ደግሞ በበርካታ ጉዳዮች ላይ ያላቸው አቋም፣ እይታቸው ይበልጥ የወጣበት ነው። አብይ፣ እንደ መጽሐፍ ተገለጡ። ፓርላማው አዲሱን መሪ ይበልጥ ተዋወቀ። ዛሬ ለጥያቄዎች የሰጡት ምላሽ ማብራሪያቸው እርሳቸውን ይበልጥ ያስተዋወቀ ሆኗል። ከስር እየተፈቱ ያሉ ሰዎችን አስመልክቶ ለቀረበ ጥያቄ የሰጡት ምላሽ ለምሳሌ የበርካቶችን ትኩረት ስቧል። ጥያቄው በሙስና ሰው በመግደልና በሽብር ተጠርጥረው የታሰሩትን መፍታት የአገሪቱን ሕጎች መጣስ ነው የሚል ነበር። ጥያቄውን ያቀረቡት የፓርላማ አባል ወይዘሮ ሙሉ ገብረ እግዚአብሔር ከጠቀሷቸው ነጥቦች የሚከተሉት ይገኙበት ነበር። በጸረ ሙስና የተጠርጥረው የታሰሩት፣ ሰው ሰው ገድለው የታሰሩት፣ በጸረ ሽብር ተፈረጀው የታሰሩት ሲለቀቁ እነዚህ ህጎች ውጤት በእኔ እይታ በተግባር ሳይሻሩ ነገር ግን የተሻሩ ሆነዋል። ክቡር ጠቅላይ ሚኒስተር ከላይ የጠቀስኳቸው ህጎች መንግስት ተከታትሎ እንዳያስፈጽማቸው ያቃተው እንዳ እንዲጥሳቸው ያስገደደው ምክንያት ምንድን ነው? ጠቅላይ ሚኒስትር አብይ ለዚህ ጥያቄ የሰጡት ምላሽ መንግስት ራሱም በተጠቀሰው ተግባር ተጠያቂ እንደሆነ ያብራሩበት ነው። ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድን ነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል ህሳቤ መያዝ ያስፈልጋል። መንግስት ስንሆን ኃላፊነት የሚሰማን መንግስት ስንሆን ደግሞ በታድሶ ጊዜ በዝርዝር እንዳየ ነው። የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን እነሳ ይገባል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ? ያፈጠር ነው ያደራጀ ነው? እንደዛ ካላደራጀ ነው፣ ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያን ጋር የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል እንዴ? አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው? አሸባይ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል፣ ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትሩ ተሰጥቱልኝ፣ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ላይ ምን ማለት ነው? ጥፋት ነበረ ማለት ነው። ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ በበላይነት ይዞት የቆየው ይህ ፓርላማ እንዲህ አይነቱን ንግግር ሰምቶ አያውቅም። ከመለስ ዜናዊ እስከ ኃይለማርያም ደሳለኝ በዚህ ደረጃ ተጠያቂነትን እንጋራለን ያለ መሪም አልታየም። በኢትዮጵያ የተለያዩ እስር ቤቶች የተፈጸሙ ኢሰብአዊ ድርጊቶችና የማሰቃየት ተግባራት ሲነገሩ የቆዩትም በራሳቸው በታሳሪዎቹ በተቃዋሚ መሪዎችና በሰብአዊ መብት ድርጅቶች ብቻ ነው። በአገሪቱ የሚገኘው የጸረ ሽብር ህግ የሚመለከተውም ከመንግስት ውጭ ያሉትን ብቻ እንደሆነ ነው የገዢው ፓርቲ የእስከዛሬ አካሄድ ያመለከተው። የጠቅላይ ሚኒስትር አብይ ማብራሪያ ግን ይህንን የቀየረ የሁለት ወገን ተጠያቂነትን ያንጸባረቀ ሆኗል። ህዝቡ ለእኛ ያደረገው ይቅርታ ለሌሎችም ወገኖች ይገባል ሲሉም ነው ያብራሩት። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል፣ መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ኢ-ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ። ለሰበብ ችግር አልነበረውም። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ ኢያሱ ሲወርዱ ጃኖ አርገውታል። ጃኖ ሲወርዱ መንግስቱ አርገውታል። በየዘመን ሆኗል፣ አልጠቀመንም። መቆም አለበት አንድ ቦታ በይቅርታ ሰው ጭንቅላቱ መቀየር አለበት። ለዘላለም እንደማይኖር አውቆ በሕግና በሕግ ብቻ መግዛት፣ ማስተዳደር፣ መቀየር መቻል አለበት። ይህ ሲባል ግንቦት ሰባት ኦነግ፣ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው። ውጊያ አቁማችሁኑ አይጠቅምም። ዶክተር ብርሃኑ ነጋ እኔን ገለው ወይም ማስገድለው ስልጣን መያዝ፣ እኔ እሳቸውን ገድዬ ያስገድዬ ስልጣን ላይ መቆየት፣ ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም። ጥይት ማባከል ጠቃሚ ሀሳብ አይደለም። ለእኛ ይቅርታ ያደረገው ህዝብ ለነሱም ጭምር ለእነሱም ጭምር ይቅርታ የማድረግና የመደመር ፍላጎት አለው። የህዝቡን ሪስፖንስ ሁላችሁም ታውቃላችሁ። የምታውቁት ነገር የጠቅላይ ሚኒስትር አብይ የዛሬ ማብራሪያ ከተለያዩ አካላት ከመገናኛ ብዙኃንና ከራሱ ከኢህአዴግ አባል ድርጅቶች በወቅታዊ ጉዳዮች ላይ እየተነሱ ላሉ ሀሳቦች ጭምር ምላሽ የሰጡበት ነው። የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበት ድምዳሜ ደግሞ ከእነዚህ ወቅታዊ ጉዳዮች አንዱ ነው። ህዝቡ አልተወያየበትም ያሉ ሰላማዊ ሰልፈኞችና ሌሎች የህብረተሰብ ክፍሎች ውሳኔውን ሲቃወሙ ታይተዋል። በቅርቡ አስቸኳይ ስብሰባ ያካሄደው የህወሓት ማዕከላዊ ኮሚቴም ህዝቡና ሌሎች ወገኖች ሳይወያዩበት በመገናኛ ብዙሀን ይፋ መደረግ እንዳልነበረበት አስታውቋል። ከዚህ ርዕስ ጋር ለተያያዘ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ እየተንጸባረቁ ያሉት ሀሳቦች ከእውነታው ጋር የሚሄዱ እንዳልሆነ ተናግረዋል። ከዚህ ጋር ተያይዞ በሚዲያ መገለጹም እንደ ኮሜንት ስለሚነሳው እዚህ ለመንካት የስራ አስፈጻሚ ስብሰባ በየሰዓቱ ለኢትዮጵያ ህዝብ መገለጽ አለበት። የድበቃ ፖለቲካ ከእንግዲህ በኋላ ኢትዮጵያ ውስጥ አይሰራም። ለምን? ያ ስራ አስፈጻሚ ነው መንግስት። እኛ ለህዝብ ስንናገር ህዝብ የሚናገረውን ለመስማትም ጭምር የምንጠቀምበት ነው እንጂ ለማገድ አይደለም። በመደበቅ እኛ ሸርበን እኛ አብስለን የበሰለ ኬክ የምናቀርብበት የዲሞክራሲያዊ ስርዓት የለም። ግርድፍ ይቀርባል፣ እንወያያለን፣ አብረን እናበስለዋለን። ካልሆነ ህዝብ ይወስናል። አልም ችግር አለ። የእኔ ስራ የኢትዮጵያን ህዝብ ፍላጎት ከድርጅት የጋውን ማስፈጸም ብቻ ነው። ድበቃ አይጠቅምም። ይሄን ሀሳብ መተው ጥሩ ነው። ነገር ግን ለመከራከሪያ ይሆናል ወይ? አሁን የተነሳው ሀሳብ ውይይት ሳንወያይ ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። ሀሳብ መች ተወያየን ስንሰጥ እንደዚህ አይነት ሎጂካል ያልሆነ አርጊመንት ለጊዜያዊ ፖለቲካ ትርፍ ብቻ የሚጠቅም እንጂ አይጠቅምም፣ ጠቃሚ አይደለም። ይሄ አሁን እዛ አይደርሰን አይደለም፣ ውይይት አጀንዳ አድርገን የምናነሳው። ሁለተኛው ጉዳይ አብዛኛው ጥያቄውን የሚያነሳ እና የሚያራግብ ኃይል እና ስብስብ ምን ያክል ሞራል ልዕልና እንዳለው አላውቅም። ባድመ ገዛ ገረስላሴ ተዋግተን ባድመ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛም ብቻ አለው አውቀዋለሁ ስሜቱን። ባንዲራው ተሰቅሎ አሸንፈናል፣ ዘመቻ ፀሐይ ስግባት ሲባል እኔ በአካል እዛ ቦታ ነው ያለሁት። ከሁለት ዓመት በኋላ ውጊያው ቆሟል፣ ተመለሱ ሲባል እያለቀሱ ከተመለሱት አንዱ እኔ ነኝ። አቀዋለሁ ስሜቱን። ይሄ ብቻ አይደለም፣ የወንድሜ ልጅ እናት ያሳደገችው ማሙሽ ባድመ ነው የሞተው። ወንድሜን ገብሬበታለሁ፣ አቀዋለሁ ስሜቱን። ብዙ ጓደኞቼ ለዘመናት አብረው የታገሉ ዲዳ ላይ ሞተው ቀብሬያቸዋለሁ፣ አቀዋለሁ ስሜቱን። ስሜቱ ይሄ ስሜት የማይሰማው ሪስፖንስብል የሆነ ውሳኔ ተደርጎ ለፖለቲካ ፍጆታ መሸጥ የለበትም። ትክክል አይደለም። ይሄ ከማንም በላይ ያን ድንበር ለማስከበር ዋጋ ከከፈሉት ኃይሎች አንዱ ነኝ። ድርጅቴም መንግስትም አርጓል። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተመለከተውን ዘገባ ቀጣይ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 30 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮችህን እንዴት አጣቸው? ስንል ጠይቀነዋል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓ.ም ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የሶስተኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሮ ዞን ወደ ቤተሰቦቹ ለመሄድ

ሕክምና ሳያስፈቅዱ ወይ ሳያስፈቅሙ ጤነኛውን እግሬ ቀኝ እግሬን ሶ ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ ግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወስ ተወሰኑ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚሉስ ምስማር አድርጎ እጄን በገመድ ሰው ተሰቅሎን እንዲሁም ቁስሎችን በትን ሲያየጎተቱ በስለት እየወጉ ቶርቸር አደረጉኝ ነበረ። በጣም ከባድ ነበረ። ለማውራት በጣም ከባድ እኔ ብቻ አይደለም። ወንድሜም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይሞታል ብሎ በሬ ላይ ጎረጎሩት። ያኔ አሁኑ በሽተኛ ነው። እንዲ ሰው ልጅ ላይ የማይደረግ ሰው የማይጠበቅ ወኛ ሀገር ሰንቼ ማላቁ ነጌም የማልሰማው የምርመራ ስርዓት ነበረው። የት ሆስፒታል ነው የተወሰድከው? መጀመሪያና ደነኛው እግርህስ በምን ምክንያት ነው

ከነ ቁስሉ ወደ ማዕከላዊ ወሰዱ። ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከአስራ አምስት ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል። ትልቁ ቁስሌ ነው የተወሰድኩት። ቁስሌ ጀምዬ የተንጠባጠበ ነው የተወሰድኩት በባንዴጅ ታስሮ። እዛ ወስዶኝ ሰቅሎኝ፣ ቁስሌ ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን፣ እኔም ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። በወቅቱ አሁን ይኖራሉ ብዬ አስባለሁ። እነ ኮሎኔል ዳኒኤል ተሰማ ዶክተር ላውቀው ብዙ ሰዎች ነበሩ። ያኔ ዱላሞች ለብዙ ሰዎች እኔም ያስፈራሩ ነበር። በጣም አሰቃቂ ነው። ከሰቅለው በረጅም ጊዜ ለመቆየት ሁለት ጊዜ ደርቆ ነበረ። ከዛ ደግሞ ሽንት ቤት ወልዱኝ፣ አንድ ሰው ቀኘን ይዘው፣ አንድ ሰው አንድ ግራኛ፣ አንድ ቀን ከዛ ከዛም በኋላ መጠቀም መጠቀም በጣም ከባድ ነበረ። በዚህ ምርመራ ወቅት ምን አድርገሃል ምን ፈጽመሃል እያሉ ነበር የሚጠይቁ ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ? ከኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ በመጠየቃቸው ብዙ ተማሪዎች ተባረሩ። ብዙ ልጆች ይገደላሉ። በዚህ ወረዳ ብዙ ለ ህፃኖች ይሞታሉ። ይህ ነገር ታቆም አለበት ብሎም ተቃውሞ ሰልፍ ዩኒቨርሲቲ ውስጥ ጠይቋለን። በጥያቄ መልክ በስብሰባ ይሄንን ነው። ጃነስ አሳደም አሳደምክብን ትምህርት ቤት አዘጋ ብሎ ህግመቱ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ኪሳቸውን ኦኔጋ አባል ሆነ ኦኔጋ ተሰልጥነ መሳራ ሂዜ መሳራ ሲታከፋ ሲታከፋፍል ወይም ሊታፈነዳ ላይ ነበር ብሎ ነው ተሰሱ። ስንከሰስ ከሰባት ሰዎች ጋር ነበርን የተከሰስነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነ ቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ህክምና እንዳገኝ ዳኛውን ለምኛቸው ነበር ይላል። ቁስለን ከፍቼ ምናምን በአንድ ጁ ፈትቼ ለችሎታ ሳየ ሚሞት ነው ወጥቼ ታክሜ የመዳን ድሌ ላስፋና የድል ሊሰጠን ይገባልና የዋስትና መብት ፈቀድልኝ ጠይቃቸው፣ አይሰጥም በሉኝ እና ሁሉም ሰው ፊት እኩል ነው ስየምል አንቀጽ ጠራልኝ እኔ ወጥቼ መጥፋት አልችልም። ሰው ዋስትና የሚከለከል ተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው። እኔ መጥፋት አልችልም የትማል ም ሊፈጣል እስረኛ ነኝ ተሸቀሙ ከአንድ ቦታ ከአንድ ቦታ ካልወሰደኝ የትም ቦታ ቢሆን ሰው እዛው የሚጠብቆ መሄድ አልችልም እና ዋስትና ተከልክዬ ቃልቲ ውስጥ ወረወሩን። ቀልቲ አንድ ቤት ውስጥ ያኔ ሰባት መቶ ምናምን በነበረው አንድ ቤት ውስጥ ገባው አንድ ሰው አንድ ግሩ ትራስ አድርጎ ያኛው ግሩ ደግሞ ከላዊ ጭንቅላቱ ስለሚሆን እሱ ወደዚያ ዙሮ አንዱ ወደዚያ ዙሮ እነሱ መሀል አንድ ሰው ተጨምሮ የምንተኛው እዛ ውስጥ አስገቡ። እንኳን ሁለት ግራ ጥቼ ከነቁስ ሌላ አለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞች እንክብካቤ ህይወቴ ተርፎ ከአስራ ሁለት አመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት። ቋሚ መርዝ በሽተኛንም እግሮች ይንቀጠቀጣሉ፣ እጆች ይንቀጠቀጣሉ። የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦችህ አባቴ ነ እስር ቤት ነው የሞቱ። እናቴ በሽተኛ ነች። አርጋና ይቻለችን ክፍል ሀገር ማለት ወለጋ። አንድ በሽተኛ ይታለችኝ አዲስ አበባ ከኔጋ አስራ ሁለት አመት ሙሉ ሲያስለቅ ሷ ሰቃይ ነበረች። አሁን እሷ ቤት ነው ማደርኩት እሷ የተቀበለች ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት። ብዙ ተስፋ አደርጋለሁ። ያሁን ኢትዮጵያ ብዙ ምልክቶች አለ። ነገ ህግ የበላይነት፣ ሰው ያለ ህግ የማይቀጣበት፣ ሰው ያለ ህግ የማይፈረድበት፣ ህግ ሁሉንም ሰው እኩል ትንት የሚያደርግበት ዲሞክራሲ እናያለን ብዬ ተስፋ አደርጋለሁ። እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግር ያለው ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገ እለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ባለፈው አርብ ከስር ከተለቀቁት የዩኒቨርሲቲ ተማሪዎች መካከል አንዱ የሆነውና ሁለት እግሮቹን ያጣው ከፍያለው ተፈራ ለጽዮን ግርማ ያካፈላትን ነበረ ያደመጥ ነው። ወደ ተከታዩ ዘገባ እንሸጋገር አሁን። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ከትናንት በስቲያ ሞቅዲሾ እንደነበሩና ከመንግስቱ ከፍተኛ ባለሥልጣናት ጋር እንደተወያዩ በዕለቱ ዜናችን ገልጸናል። ዶክተር አብይ ሞቅዲሾ ውስጥ በነበራቸው ቆይታ ከሶማሊያ ፕሬዚደንት ሙሐመድ አብዱላሂ ፎርማጆ፣ ከጠቅላይ ሚኒስትሩ ሐሰን አሊ ኸይሬ፣ ከአፈ ጉባኤውና ከካቢኔ አባላቱ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ ከሞቀዲሾ መልስ ትናንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የውይይታቸውን ዓላማ በዝርዝር ተናግረዋል አዲሱ አበበ ተጨማሪ ይዟል ከሶማሊያው ፕሬዚዳንት ከጠቅላይ ሚኒስትሩ ከአፈ ጉባኤውና ከካቢኔ አባላቱ ጋር ያደረጉት የሁለትዮሽ ግንኙነትና ውይይት ዲፕሎማሲያዊና የንግድ ግንኙነቶቻቸውን በማጠናከር እንዲሁም ለምጣኔ ሀብቶቻቸው መስፋፋት መሰናክል የሚፈጥሩ ጫናዎችን በማስወገድ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ከሰጡት ጋዜጣዊ መግለጫ ለመረዳት ተችሏል። ሁለቱ ወገኖች በጋራ ውይይቱ አጽንኦት ሰጥተው በዋናነት ያወሱት ለሁለቱ ሕዝቦች ግንኙነት ደንቃራ ሆኖ የቆየውን ያለፈ የጦርነት ታሪክ መዘርዘር ያበቃ፣ እገሌ እገሌን ገደለ እያልን በተረት ተረት ትውልዱ ወደፊት እንዳይራመድ ደንቃራ መፍጠራችንን እናቁም የሚሉትን ነጥቦች ነው። አይበቃም ወይ ለቅሶው? ይላሉ የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ኮሎኔል መንግስቱና ዛያድ በሬ እንዲህና እንዲህ አደረጉ እያልን። እነዚህን ሁለት ወንድማማች ህዝቦች ከመለያየት ይልቅ ወደ አንድነትና ወደ መቀራረብ የምናመጣበትን መንገድ ብናስብ አይሻልም ወይ የሚል ተስፋ ሰጪ ያሉትን ውይይት ማካሄዳቸውን አመልክተዋል። ይህ ከሆነ አሉ ጠቅላይ ሚኒስትር አብይ፣ መደረግ ያለበትን ነገር ሲጠቁሙ በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በዓለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየ ነው። የውይይቱን ይዘት አስመልክተው ይህ ማለት ምን እንደሆነ ሲያብራሩም በቅርቡ ሙሉ በሙሉ ኢኮኖሚክ ኢንተግሬሽን እንድናካሂድ ከረጅም ጊዜ አንጻር ሕዝቡን እያዋህድን ወደ ሙሉ አንድ ሀገርነት እንድንቀየር ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት፣ የተበጣጠሰ ሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የሕዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው በማለት ጠቅላይ ሚኒስትር አብይ በጋዜጣዊ መግለጫቸው ላይ አስገንዝበዋል። አክለውም ሶማሊያ በጣም ጠቃሚ የሆነ የመልክዓ ምድራዊ አቀማመጥ ያለው ቦታ የያዘች ሀገር መሆኗን አመልክተው ያን ሁሉ ቦታ የያዘው ውሃ ግን የማይጠጣ አንድ መርከብ እንኳ የማያርፍበት፣ የእርሻ ቦታው ደግሞ በውሃ የተሞላ መሆኑ ይታወቃል ብለዋል። እኛ ደግሞ አሉ በኢትዮጵያ በኩል ያለውን ሲጠቅሱ፣ ወደ ቤለንም እያለን መቸገራችን ጎጂ ሆኗል፣ እየጎዳን ነው ብለዋል። እናም አሉ በመቀጠል በተፈጥሮ ያገኘነውን ውሃ እንደ ፖርት ብንጠቀምበት ለብዙ ቀጠናዎች የቀረበ ስለሆነ ብዙ ሀብት እናወጣበታለን። እኛም በመካከላችን በምናደርገው ግብይት በራሱ ከፍተኛ የሆነ የሀብት ልውውጥ ማድረግ ይቻላል። ሶማሌን፣ ኬንያን፣ ጅቡቲን፣ ኤርትራን ጨምሮ የአሜሪካን ህዝብ ግማሽ በላይ የሆነ ፖፑሌሽን ነው። በጣም ትልቅ ፖፑሌሽን ነው። ጠቅላላ ምስራቅ አፍሪካ የሚቀና ከሆነ የአሜሪካን ማርኬት ማምጣት ይቻላል። እዚህ ትልቅ አገር እንሆናለን። በትልቅ አገርነት ልክ እንደራደራለን። በዛው ልክ እናሸንፋለን። በዛው ልክ እንጠቀማለን ማለት ነው። ጠቅላይ ሚኒስትር አብይ በመግለጫቸው መጨረሻ የምስጋና ቃል ነው ያሰሙት። ለደቡብ ብሔር ብሔረሰቦችና ሕዝቦች ሰሞኑን በዚያ አካባቢ ያጋጠመውን ችግር በተመለከተ ወደዛው እንደሚሄዱ ጠቅሰው እስከዚያው ግን ተገናኝተን እስከምንወያይ ግን አሉ፣ ህዝቡ ሰላምና መረጋጋት እንዲያሰፍን ላቀረቡት ጥሪ የይሁንታ ቃሉን በመስጠቱ ነው አመሰግናለሁ ያሉት። አያይዘውም ዛሬ ለኢትዮጵያውያን የሚጠቅመው ያሉትን አስታውሰዋል። ለእኛ ለኢትዮጵያውያን የሚያዋጣንና ዘላቂ ጥቅም የሚያስገኝልን መተጋገዝ ብቻ ነው፣ መፈቃቀር ብቻ ነው፣ በይቅርታ ልብ አብሮ መኖር ብቻ ነው እና ይህን ከግንዛቤ እንዲያስገባ አበክረው ተማጽነዋል። የሰላም ጥሪያቸውም ስለተቀበለ የደቡብ ሕዝብ ብሔር ብሔረሰቦችን አመስግነዋል። ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቅሩን ሰማያዊ ፓርቲና የኮሚቴው አባላት አስታውቀዋል። ይፈጠራል የተባለው ፓርቲ ኢህአደግን የሚገዳደር ህብረ ብሔራዊ ፓርቲ እንደሚሆንና የሊበራል ዴሞክራሲን መስመር የሚያጠናክር እንደሆነም ተገልጿል። መለስካቸው አምሀ ዝርዝሩን ይዟል። የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ሕዝብ በከፈለው ከፍተኛ መሥዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መስራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች እየተገኙ እንደሆነም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይፋ አድርገዋል። አቶ የሸዋስ አክለውም አሁን በተፈጠረው አዲስ የአገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሰራ እንደማይችልና አደጋ ነው ያሉትን አመልክተዋል። አማራጭ ፖሊሲ ይዞ አማራጭ ሐሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የሕዝብ ትግል አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገዛዙ ላይ ነው የሚወድቀው። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት፣ የፈለገ ቁጥር ይውደም፣ ምን ትግሉ የፈለገ ጊዜ ይውሰድ፣ ተመልሶ እዛው አገዛዙ ላይ ነው የሚወድቀው። ስለዚህ ይህንን ኃይል የመፍጠር ኃላፊነት አለብን። ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስና ያለ ነው። ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የዕድሜ ልክ እስራት ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱ ዓለም አራጌ ናቸው። አቶ አንዱ ዓለም በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው በትንንሽ የግል ቁርሾዎች በትንንሽ አለመጣጣሞች ትልቁን የሀገራችንን ድል የሀገራችንን ህዝብ የነጻነት ጥያቄ እየጣል ነው ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልግ ከሆነ ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማሰባሰብ ጥንስስ በዚህ መሰረተ ሀሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው፣ የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው። ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት። ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንም ነው ሊገባ የሚችለው በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት የምንነበራችሁ አንጠይቅ ከዚህ በፊት እንዴት ነው የምታደርጉት፣ በዚህ በፊት መንግስት ይወዳችሁ ነበር ይጠላችኋል፣ ምናምን ዲስ ኖት ማይ አወር ቢዝነስ። እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ፣ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው። በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይም አላማ ነግራችሁናል። ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል። እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል። በእርግጠኝነት አንድ ነገር ማለት ይችላል። አብዮታዊ ዲሞክራሲ እንደማንከተለው ሁሉ ጽንፈኛ የሆነ የኒዮ ሊብራል አስተሳሰብን ይኖራል ብለን ምክንያቱም፣ በኢትዮጵያ ምድር ላይ እነዚህ ሁለቱ ቦታ የሌላቸው ናቸው ብለን እናማ፣ ስለዚህ የማይመረጥ ነገር ለገበያ ይዘን እንደማንቀር ልናረጋግጥላችሁ እንችላለን። ስለዚህ በዚህ በመካከለኛው በሊብራል አስተሳሰብ ውስጥ ወደ ቀኝ ይሁን ወደ ግራ የሚለውን ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለውን በጋራ ተወያይተን የጋራ ፍሬምወርክ እናደርጋለን የሚለው ነገር አለ። ሰማያዊ ፓርቲ ይሄንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻለ ይህንን ኦንቴብል ስላመጣልን ነው አብረን ለመስራት የተስማማ ነው ማለት ነው። ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሰራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁ ስርጭት ነው። ናይል ሳትም ላይ አለን። እንዲሁም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በማህበራዊ መገናኛ ቪኦኤ አምሃሪክ ላይም አለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሱሌማን ታራዋሊ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አሁን አዲስ አበባ ላይ የምናስተናግዳችሁ ሶሎሞን አባትና ቆንጂ ታየነን። ሁለተኛው አጋማሽ ላይ ደርሰናል። አሁን የሰኞ መደበኛ ስርጭት ስፖርት ይሆናል የሚቀርበው። አዘጋጅና አቅራቢ ሶሎሞን ክፍሌ እንደምናምስታችሁልኛል፣ የተከበራቸው አድማጮቼ የዓለም ዋንጫ ዛሬ አምስተኛ ቀኑን ይዟል። የምድብ ማጣሪያ ውድድሮቹ እየተካሄዱ ሲሆን ቅዳሜና እሁድ የሲ የዲ እና የኢ ምድቦች ተጫውተዋል። ውጤቶቹን ብቻ ባጭር ባጭሩ ለማየት ከሲ ምድብ ፈረንሳይ አውስትሬልያን ሁለት ለአንድ፣ ዴንማርክ ፔሩን አንድ ለዜሮ አሸንፈዋል። ከዲ ምድብ አርጀንቲና ከአዲስ መጡ አይስላንድ ጋር እኩል አንድ መለያየቱ አሳፍሯል አይስላንድ ባለም ዋንጫ ሲሳተፍ የመጀመሪያው ቢሆንም ብቃቱ ወደ ሩብና ግማሽ ፍጻሜ የሚያደርሰው አይነት ሆኖ ታይቷል። የኢ ምድቦቹ ሴርቢያና ኮስታሪካ እንዲሁም ብራዚልና ስዊዘርላንድም ተጫውተዋል። ሴርቢያ ኮስታሪካን አንድ ለዜሮ ሲረታ፣ ብራዚልና ስዊዘርላንድ አንድ አቻ ተለያይተዋል። የኤፍ ምድቦቹ ጨዋታ ውጤትም አስገርሟል። የወቅቱ ሻምፒዮን ጀርመን በሜክሲኮ አንድ ለዜሮ ተሸንፏል። የጀርመኑ አጀማመር አላማረም። ዛሬ ስዊድን ከደቡብ ኮሪያ ተጫውቷል። ውጤት ስዊድን አንድ ለዜሮ አሸንፋለች። የጂ ምድቦቹ ቤልጅየም ከፓናማ፣ ቱኒዚያ ከእንግሊዝ ጋር የሚጫወቱትም ዛሬ ነው። የእንግሊዝንና ቱኒዚያን ጨዋታ ውጤት አንደርስበትም፣ የሚያበቃው ከአየር ከወረድን በኋላ ስለሚሆን ነው። አሁን ቅርብ ጊዜ ያበቃው የቤልጅየምና ፓናማ ውጤት ግን አለን። ቤልጅየም ሶስት ለዜሮ ቀታለች። የዓለም እግር ኳስ ዋንጫ ውድድሮች በተሟላ ሁኔታ እየተካሄዱ ባሉበት በአሁኑ ወቅት የስፖርቱ አፍቃሪዎች ከመላው ዓለም ወደ ሩሲያ እየጎረፉ ነው። በተለይ ለፍጻሜ ካለፉት ሰላሳ ሁለቱ አገሮች ወደ ሞስኮ የሚጎርፉት ደጋፊዎች ሩሲያን ሲያዩ የመጀመሪያቸው ነው። ከደቡብ አሜሪካ፣ ከአፍሪካና ከእስያ በብዛት ስለገቡት ደጋፊዎች ጥቂት ማለቱን ወደድን በዛሬው ዝግጅት ሞስኩ በአሁኑ ጊዜ የዓለም መዝናኛ መድረክ ሆናለች። በክሬምሊን ቤተ መንግሥት ዙሪያ ያሉ መንገዶች ከፍተኛ ጥበቃ እየተደረገላቸው ቢሆንም በላቲንና የአፍሪካ ሙዚቃዎች ደምቀው ይታያሉ። ካታሪና ታጄዳ ከኮሎምቢያ የተጓዘች ደጋፊ ናት። ለእኛ ሁሉ ነገር አዲስ ነው አዲስ ባህል ነው ያለው ለመግባባት ግን በጣም ያስቸግራል ሆኖም በጣም ተደስተናል ነበር ያለችው ካታሪና። ግብፃዊው ሳልህ በበኩሉ ሲናገር ህዝቡ በጣም ጥሩ ነው፣ አገሩም ደስ ይላል። ከሜክሲኮ የሄደው ዮርጌ ደግሞ አንድ ሆነናል ይላል። ሁላችን አንድ ሆነናል፣ አሜሪካውያን፣ አውሮፓውያን፣ እስያውያን ሁላችንም አንድ ሆነናል። የሀገሪቱ ነዋሪዎች ከዚህ ቀደም ይህን አይነት ሁኔታ ፈጽሞ አይተዋውቁም። የሩሲያ ደጋፊዋ ናታሊያ አንዷ ናት። ሁሉም እርስ በርስ ተወዳጅቷል። የክብረ በዓል ስሜት ተፈጥሯል። በጣም አስገራሚ ዝግጅት ነው። አየሩም በአዲስ ዓመት ከሚታየው በጣም ቀዝቃዛ ነበር ነው ያለችው ናታሊያ። አንዳንዶቹ ሰዎች እንዲያውም ለዋንጫ ውድድር ካለፉት አገሮች የመጡ አይደሉም። ለምሳሌ ጃባር ሱዳናዊ ናት። ሃሎ፣ አሁን የምንገኘው ሞስኩ ከተማ ነው። አየሩም በጣም ደስ ይላል ነበር ያለችው። በሩሲያ የሚኖሩ ናይጄሪያውያን በበኩላቸው ለብሔራዊ ቡድናቸው ድጋፍ ለመስጠት የተጓዙትን ዜጎቻቸውን ለመቀበል ድግስ አዘጋጅተዋል። ኤሚ ከተጓዙት አንዷ ናት። አሸንፈን ዋንጫውን እንወስዳለን ለዚህም አዎንታዊ ስሜት አለ ነበር ያለችው አንቶኒ አቡጉ በሩሲያ ከሚኖሩ ናይጄሪያውያን ደግሞ አንዱ ነው። እስከሚበቃቸው ድረስ ይደሰታሉ። ናይጄሪያውያንን አንድ ላይ በማሰባሰብ የሚገኘውን ደስታ ይመለከታሉ። በጋራ መደሰትን ይወዳሉ። ብዙ ሺህ የሩሲያ በጎ ፈቃድ ሠራተኞችም ጎብኚዎችን ለመርዳት ተሰልፈዋል። ውድድሮቹ በተሳካ ሁኔታ መፈጸማቸውን ለማረጋገጥ ከተሰለፉት አንዷ የስፓይን ቋንቋ ተናጋሪዋ ዩሊያ ናት። ሊደርስ አይችልም የሚባል ሁኔታ የለም። ለጥቂት ጊዜ ተረጋግተህ ታስብና ኋላ ወደ መፍትሄው ትሻገራለህ ነበር ያለችው። ድንገት መንገድ ከሳትክና ከጠፋህ ጠቃሚው ምክር ብዙ የደስታ ድምፅ የሚሰማበትን አቅጣጫ መከተል ነው። ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ስንሸጋገርም በዚሁ በዓለም ዋንጫ ውድድሮች ላይ ያቆየናል። በተለይ በዳኞች ዙሪያ አጠር ያለ ዘገባ አለው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። ዓለም አቀፉ እግር ኳስ ፌዴሬሽኖች ማኅበር ፊፋ ጨዋታዎቹን በዳኝነት እንዲመሩለት በሙያ ብቃታቸው ከአርባ ስድስት አገሮች የተመረጡ ዘጠና ዘጠኝ ዳኞችን መድቧል። ሰላሳ ስድስቱ የመሀል ዳኞች ሲሆኑ ስልሳ ሶስቱ ደግሞ የግራና ቀኝ መስመር ዳኞች ናቸው። ከሰላሳ ስድስቱ ዋና ዳኞች መካከል አስሩ ከአውሮፓ አህጉሩብ ግንባር ቀደም ቢሆኑም ከእንግሊዝ አንድም ዳኛ አለመመረጡ ሲያነጋግር ቆይቷል። በሰማንያ ስምንት ዓመት የዓለም ዋንጫ ታሪክ ከታላቋ ብሪታንያ የዳኛ አለመመረጥም የአሁኑ የሩሲያው የዓለም ዋንጫ የመጀመሪያው ሳይሆን አልቀረም። በወቅታዊው የሩሲያና እንግሊዝ መቃቃር ለዳኛ አለመመረጥ ፖለቲካዊ ምክንያት መሆኑ ተዘግቧል። ከአፍሪካ ከተመረጡት የስድስት አገራት ዋና ዳኞች መካከል ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ ወየሳ አንዱ ሲሆን፣ ትናንት ኮስታሪካና ሰርቢያ ሲጫወቱ አራተኛ ዳኛ ሆኖ ስራውን ሲያቀላጥፍ ተመልክተነዋል። የሰላሳ ሰባት ዓመቱ በአምላክ ተሰማ ወደፊትም አንድ ወይም ከአንድ በላይ ጨዋታዎችን በዋና ዳኝነት እንደሚመራ ይጠበቃል። በርሱ የዓለም ዋንጫ የኢትዮጵያ ብሔራዊ ቡድን ባይሳተፍም ሁለት ቡድኖችን በፊሽካ ድምፅ የሚዳኝ ባለሙያ ኢትዮጵያን ወክሏል። ኢትዮጵያውያንም ወኪላቸውን በዓለም የሰላም መድረክ ማየታቸውም አስደሳችና አኩሪም ነው። በዚሁ እናብቃ። በነገው ልዩ መስኮት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ሰሎሞን እና ገዛኸኝ እናመሰግናለን። ወደ ተከታዩ ዝግጅት እንሸጋገር። አፍሪካ ነክ ርዕሶች ተቆርቋሪ ናይጄሪያውያን በትምህርት ቤቶች የጸጥ ቀጥታ ደህንነት እንዲከበር ብዙ ሚሊዮን ዶላር የተመደበበትን እቅድ መሰረት በማድረግ ገንዘቡ እምን ላይ እንደዋለ የምክር ቤት አባላት እንዲመረምሩ ጥሪ አቅርበዋል። ከተመደበው አብዛኛው ገንዘብ ሁለት ሺህ የሚሆኑ ተማሪዎችን አስተማማኝ ደህንነት ወደሚያገኙባቸው ቦታዎች ለማዛወር እና ከመኖሪያቸው የተፈናቀሉ ሰዎች ባሉበት አካባቢ ትምህርት ቤት ለመመስረት መዋሉን አስተባባሪዎቹ ለአሜሪካ ድምጽ ተናግረዋል። ዘጋቢያችን ቺካ ኦዱዋ ማይዱጉሪ፣ ናይጄሪያ ያሉትን ተፈናቃዮች የተጠለሉባቸውን ሰፈሮችና ቡኒያዲ የተባለውን የሁለተኛ ደረጃ ትምህርት ቤት ጎብኝቶ የላከውን ዘገባ አዳነች ፍሳዬ ለአፍሪካነ ክርስ ፕሮግራም ይዛዋለች። ሁለተኛ ደረጃ ትምህርት ቤት ነበር። የቹፖክ ተማሪ ሴቶች ከተጠለፉ ሁለቱ ወራት በፊት ማለት ነው። በትምህርት ቤቱ ፍጅት እንደተፈጸመ ነው የሚነገረው። ተማሪዎቹ ላይ ተኩስ እንደተከፈተባቸው፣ ሌሎቹ ደግሞ በእሳት አቃጥለው እንደገደሏቸው ተዘግቧል። ይሁንና የአካባቢው ሕይወት ቀስ በቀስ እየተመለሰ ነው። የናይጄሪያ መንግስት ቡኒያዲ ትምህርት ቤት በአዲስ መልክ እንዲሠራ አዟል። ነገር ግን እዛ ቦታ ለመስራት የሚፈልጉ ተቋራጮች ማግኘት ተግዳሮት ሆኗል። በሰሜን ምስራቁ ዕቅድ ፕሬዚዳንታዊ ኮሚቴ ኃላፊ አልቃሲም አብዱልቃድር ያብራራሉ ተቋራጮች ወደ እንደዚህ አይነት ቦታዎች መሄድ አይፈልጉም። የአደጋው እድል ሰፊ በመሆኑ ለውጥኖቹ በአካባቢው መገንባት ዋስትና እንዲኖር ከሚከፈለው ገንዘብ ተጨማሪ ወጪ ይሆናል። የጸጥታ ደህንነታቸው የተጠበቀ እንዲሆን ለማድረግ ለወጣው እቅድ 30 ሚሊዮን ዶላር እንደተመደበ ታውቋል። የተጀመረው ከአራት ዓመታት በፊት ሲሆን የትምህርት ቤቶችን ደህንነት ለመጠበቅና የቦኮ ሐራም እንቅስቃሴ በቀጠለበት ሰሜን ምስራቅ ናይጄሪያ የረድኤት ተግባር ለማስተባበር ነው። በትምህርት ቤቶች ጥቃት በመቀጠሉ የተበሳጩት ተቆርቋሪዎች የትምህርት ቤቶችን ደህንነት ለመጠበቅ የተመደበው ገንዘብ እምን ላይ እየዋለ መሆኑን ለማወቅ ይፈልጋሉ። ገንዘቡ በአግባቡ እየተሰራበት አይደለም የሚል ጭምጭምታ ስላለ የናይጄሪያ ምክር ቤት አባላት ምርመራ እንዲደረግ በያዝነው ወር ቀደም ሲል ሐሳብ አቅርበዋል። የትምህርት ቤቶችን ደህንነት ለመጠበቅ የተቀየሰው ውጥን በተባበሩት መንግስታት የሕፃናት መርጃ ድርጅት ጀርመንና ኖርዌይ በሚገኙባቸው የውጭ መንግስታት የተደገፈ ሲሆን አስተማሪዎችም ሳይቀሩ ይነቅፉታል የዩቤ ክፍለ ሀገር የትምህርት ኮሚሽነር መሐመድ ላሚን ቅሬታቸውን ገልጸዋል እስካሁን ባለው ጊዜ በትምህርት ቤቶቻችን አንዳንድ የጸጥታ እርምጃዎች አለመወሰዳቸው ያሳዝናል። ምናልባት ለወደፊቱ በአንዳንድ ትምህርት ቤቶች አጥር መስራት ወይም አንዳንድ ለጸጥታ ጥበቃ የሚያስፈልጉ ነገሮች ይገኙ ይሆናል። እስካሁን ባለው ጊዜ ግን የተደረገ ነገር የለም። ለትምህርት ቤቶቻችን የሚያስፈልጉ ነገሮች እያሟላ ያለው የክፍለ አገሩ አስተዳደር ብቻ ነው። ባለሥልጣኖቹ አብዛኛው ገንዘብ የወጣው ከሁለት ሺህ በላይ የሚሆኑ ተማሪዎችን አስተማማኝ ደህንነት ወዳላቸው ትምህርት ቤቶች በማዛወር ተግባር ላይ መሆኑን ገልጸዋል። ቡኒያዲ ትምህርት ቤት ላይ የነበሩት ተማሪዎች በአሁኑ ወቅት ከቤተሰቦቻቸው 160 ኪሎ ሜትር ርቆ በሚገኝ ትምህርት ቤት እንዲማሩ ተደርጓል። ቦኮ ሐራም የሚለው ቃል ራሱ የምዕራቡ ዓለም ትምህርት ኃጢአት ነው የሚል ትርጓሜ ነው ያለው። የቦኮ ሐራም አማጽያን እስካሁን ባለው ጊዜ ወደ 1400 የሚጠጉ የምዕራብ አይነት ትምህርት ያላቸው ትምህርት ቤቶችን ደምስሰዋል። ከሁለት ሺህ በላይ አስተማሪዎችን ገድለዋል። በአሁኑ ወቅት በብዙ ሺህ የሚቆጠሩ ልጆች በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች በተጠለሉባቸው ሰፈሮች እየተማሩ ናቸው። እነዚህ ትምህርት ቤቶች ታዲያ በዛ አካባቢ ከሚካሄደው ግጭት ጋር ለመላመድ እንደሚገደዱ በናይጀሪያ ማይዱጉሪ የተባበሩት መንግስታት የሕፃናት መርጃ ድርጅት ዋና የመስክ ኃላፊ ጀፍሪ ይጁንባ ገልጸዋል። መጀመሪያ ላይ የጊዜያዊ ትምህርት ቤት እቅድ ሲነሳ ዓላማው ጊዜያዊ እንዲሆን ነበር። ከሁለት ወራት በኋላ ወደ መኖሪያቸው ይመለሳሉ በሚል እሳቤ ነበር። ይሁንና በሁኔታዎች ምክንያት እዚህ ለመቆየት ተገደዋል። እንዲህ ዐይነቶቹ በተፈናቃዮች ሰፈሮች ያሉ ትምህርት ቤቶች ሀቢባን የመሳሰሉት ልጆች ትምህርታቸውን የመቀጠል ዕድል እንዲያገኙ ይረዳሉ ለስደት የዳረጋቸውን ግጭት ለመርሳትም ያስችላቸዋል። ሀቢባ ገልጸዋለች። ትምህርት ቤት በመጣ ቁጥር ከጓደኞቼ ጋር መጫወት ደስ ይለኛል ነበር ያለችው። እነዚህ ተማሪዎች በስደተኞች ሰፈሮች መማር የሚቀጥሉት እስከ መቼ ድረስ እንደሆነ የሚታወቅ ነገር የለም። ልጆቹ የሚያውቁት ነገር ቢኖር አሁን ያሉበት ሰፈር ከነበሩበት ሁኔታ የተሻለ የጸጥታ ዋስትና ያለው መሆኑን ብቻ ነው። አድማጮች ቦኮ ሐራም በሚንቀሳቀስበት ሰሜን ምስራቅ ናይጀሪያ ልጆች በሰላም እንዲማሩ ስለሚደረገው ጥረት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ተከታዩ የኢትዮጵያ የኢትዮ ኤርትራን ድንበሩ ዝግብ በሚመለከት የኢትዮጵያ መንግሥት በቅርቡ ባደረገው አቋሙ ላይ በሁለት ምሁራን መካከል የተደረገው ውይይት ተከታይ ክፍል ነው። በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀው ጦርነትም ሰላምም የሌለበት ሁኔታ እንዲያበቃ በሚል የአልጀርሱን ስምምነትና የሄጉን የድንበር ኮሚሽን ውሳኔ ኢትዮጵያ እንደምትቀበልና ለተግባራዊነቱም እንደምትሰራ መንግስቷ አስታውቋል። የዚህ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን አቋም ምንነትና ትርጉም እንዲፈትሹ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን የኢትዮጵያ ተወላጅ እንዲሁም በለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሐሪን የኤርትራ ተወላጅ ናቸው አግኝተን አወያይተናል። ውይይቱ የተደረገው መግለጫው በወጣ ማግስት እንደነበረ እየገለጽን ከዚህ ቀደም የውይይታቸው ሁለት ክፍሎች የቀረቡ ሲሆን በጊዜ ጥበት ሳይቀርብ ከቀረው ክፍል ቀንጨብ አድርገን ቀጥሎ እናሰማችኋለን ያወያያቸው ሶሎሞን አባተ ነው ዶክተር ብሩክ በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ? በጣም ትልቅ ትርጉም አለው። ምንድነው፣ ለመቀበል ነው ሁሌ የሚከብደው ለአካባቢው ሰው፣ ለገሩም ዜጋ፣ ለመሳሰለ ነው። ግን በቅልብ ቦላ መቀበል ከመጣ ጊዜውም በጣም እየረዘመም ስለሄደ የመቀበሉ ሁኔታ በደንብ ሬዞናንስ ይባላል ታች ድረስ ሊወርድ ይችላል ነው ምለው። ይሄ ተግባራዊነቱ አይቀር ነው። ግን ይሄን ለማድረግ ታች ድረስ ሲሉ እስከ ትግራይ ህዝብ እስከ ባድመ ህዝብ ድረስ ማለት ሆ ነው? አዎ፣ በተለይ የተጎዳው ህዝብ እዛው የተለያየው ህዝብ በዚህኛውም ሳይድ በዛኛውም ሳይድ ማለቴ ነው። እሺ። እና ነገሩ ፕሮሰሱ ቀልቀላል አይሆንም። ይህን ለማድረግ እንግዲህ ያን ነገር አለ፣ ቴክስቱ ቱታንጎ ላለ ሁልጊዜ በተለያዩ ምን ላይ። አዎ ለመደነስ ሁለት ሰው አብሮ መሆን አለበት፣ ያስፈልጋል። አሁን ከአስመራ ምላሽ ያስፈልጋል። ከአስመራ ምላሽ ያስፈልጋል ስል ይኸው መጽሐፉም ዝም ምኑም ዝም እንደሚባለው ነው። እርግጥ ሁለት ቀን ሆኗል፣ አሁን አርባ ስምንት ሰዓት። ትንሽ ፍንጭ እንኳን የመስጠት ሁኔታ ያስፈልጋል፣ በዝርዝር እንኳን ሌላው ቢቀር አይተን እንመለስበታለን የሚል ጉዳይ ምናምን ያስፈልጋል። ምክንያቱም በቆየ ቁጥር ይህን ነገሮችን የምንነጋገረውን እየሸረሸረ ይሄዳል። አንድ ግን ፋክት አለ ወንድሜ፣ ያሉትን ዶክተር ያሉትን ትንሽ እንደ መናገር የምፈልገው ነገር ምንድን ነው? እውነቱን ለመናገር የአስመራ መንግስት የኤርትራ ነፃነቷን ሳታወጅም ካወጀችም ጀምሮ ፋክቱን ነው። እንግዲህ ሙያዬም ፖለቲካል ሳይንቲስት ነኝ ከዲፕሎማትነቴም በፊት እና በኋላም ፕሮፌሰር ነኝ። እና ከቲፒኤልኤፍ ወይም ከህዋህት የበለጠ አጋር መቼም ሊያገኙ የሚችሉ አይመስለኝም። ይህን ምለውም ደፍሬ ለምንድን ነው አብረው ተዋግተዋል። የዓላማ አንድነት ነበራቸው፣ ሁል ነገር ነበራቸው። እንደገናም ያው መጨረሻ ላይ ወንድምና ወንድም በተለያየ ምክንያት ራሱን የቻለ ታሪክ ነው። እሱም ኢኮኖሚክም ምንም ምንም፣ የፖለቲካም የሁሉም ነገር በዛ የተነሳ ቁርሾ መጥቶ ተለያይተው ወደዚህ ወደምናወራ ጉዳይ ሁለቱ እንደማችስ እዚህ ደረጃ ደርሰዋል። እና ምን ማለቴ ነው? በተለይ በዛን ወቅት በተለይ አብዛኑ ኢትዮጵያ ህዝብ ናሽናሊስት ነው። ኤርትራ የኢትዮጵያ አካል ናት በሚል አቋም ሲፔልስ ነው ተከራክሮ ያው ነጻነቱንም ሬፈረንደሩን የሚያስከበረ ልበል ወይስ እንዲፈጸሙ ያደረገም እንደዛ ነው። እና በዛ አኳያ ስናይ ወዳጅነታቸው ይሄን ይመስላል ይመስልም ነበር ለማለት ነው። እና አሁን እነሱን ከዛ ሳይድ ከፔልስ ሳይድ መልስም አልተገኘም እንጂ በሰሜን ኢትዮጵያ ጦርነቱ ሁሉ ሲነሳ ሰራዊት አልነበርም ከሚሊሻው በተቀረ ይሄ የሚያሳየው በጊዜው ነበረው ጵያ መንግስት ምን ያህል አመኔታ እንደነበረው ነው በዛኛው ሳይድ ማለት ነው። ይሄ እንግዲህ ለታሪክ ለፋክቱ ለመናገር ነው። አሁን ምንድን ነው የሚለውን ነገር አዎ ዶክተር አብይ ከገፉበት ተፈጻሚ ሊሆን ይችላል። ግን አሁን ምላሽ አትሊስት አንድ ፍንጭ ከአስመራ በኩል መገኘት አለበት ዝምታው ሌላ ትርጉም እያሰጥ ይሄዳል በቆየ ቁጥር። እንደገና ደግሞ ሰላም ይፈታል ብለን ስንል እውነቱን ለመናገር የፖለቲካ ድርጅቱን ቲፒኤልፍ ኢፒአርዴፍ ውስጥ ያለው አሁንም ሚና የሚጫወት የፖለቲካ አካል እሱን ያካተተ እንጂ እሱን ወደ ጎን የሚያደርግ ውሳኔ ረዥም ርቀት አያስኬድም ነው ምለው። ምክንያቱም ህዝቡም የሚመለከተውም አካባቢም እንደዛ ስለሆነ ስለዚህ አሁን ለውጥ ኢትዮጵያ ውስጥ አለ አዎ የፖለቲካ መሸጋሸግ አለ። በኢህአደግ አራት ፓርቲዎች ውስጥ ቦታ ቦታ የያዙ ሁለቱም ሶስቱም የራሳቸውን ፖዚሽኒንግ እያደረጉ እንዳሉ ነው የሚታየው። ያ ማለት ደግሞ በመንግስት አካል ውስጥ የቲፒልፍን ድርጅት የለም ማለት አይደለም። እነሱም ቢሆኑ የራሳቸውን ኢንትረስት አላቸው። የራሳቸውም ያምኑበት አላማ አላቸው። ያንን ይዞ የሚጓዙና ያንን ይዞ የሚከራከሩበት ጉዳይ የሚሆን ይመስለኛል። አመሰግናለሁ። ዶክተር ብሩክ መቼም ሁለታችሁም በምሁርነታችሁም እንደዚሁም ለጉዳዩ ካላችሁም ቅርበት በተነሳ ብዙ ነገር በግላችሁ ተመራምራችሁ አጥንታችሁ የጨበጣችሁት የደረሳችሁበት ድምዳሜ ቢኖርም፣ በተለይ ደግሞ ሁለታችሁም ወደ ኢትዮጵያም ስለምትመላለሱ፣ ዶክተር ተስፋ ማርያም ወደ ኤርትራም ስለሚመላለሱ፣ ምናልባት የዶክተር ብሩክን አላውቅም ወደ ኤርትራ የሄዱበት ጊዜ እንዳለ፣ በዛም አካባቢ ካሉ ባለሥልጣናት ጋር፣ ከምሁራኑም ጋር፣ ከኤክስፐርቶችም ጋር እንደዚሁ ሳትነጋገሩ ሳትወያዩ የምትቀሩ አይመስለኝም እና ዶክተር ተስፋ ማርያም ለመሆኑ የ ኢትዮጵያ መንግስት የአሁኑ አቋም ምን ትርጉም ይሰጦታል? እርሶ ተግባራዊ የሚደረግ ይመስሎታል ወይ? በኤርትራ በኩልስ ያለው ቀልብ ምን ይመስላል? ምንድን ነው የሚሸተት እርሶ? እኔ እንደሚመስለኝ ጉዳዩ ጊዜው ደርሷል። ጊዜውም በኤርትራ በኩል እንግዲህ ከኢትዮጵያ ጋር ያለን ግንኙነት የረጅም ጊዜ የፍቅር፣ የወዳጅነት፣ የአብሮ መኖር ቢኖረውም ፍቺ አጋጥሟል። እንደ መፋታት አንድ አንድ ትዳር ውስጥ ሆነ መፋታት አጋጠመ ከዛው ለምን ሆነ የሚለው ለታሪክ ሁኔታውን እንተውና ግን በጣም ሰላማዊ ያልነበረ ፍቺ ነው። ይኸውም እንደገና የመጀመሪያው ነገር ተጨርሰዋል ተብሎ ወደ ሰላም ደርሰናል ተብሎ እንደነበረ እንደገና ከአንድ አምስት ዓመት በኋላ በአውሮፓ አቆጣጠር በአስራ ዘጠኝ ዘጠና ስምንት እንደገና ቅድም የተናገሯት ቀን ማለት ነች። ግንቦት አስራ ሁለት ሺ ዘጠኝ መቶ ዘጠና አመተ ምህረት በኢትዮጵያ አቆጣጠር ያንን ነገር መጀመር እንግዲህ ኤርትራን ከኢትዮጵያ ጋር ያላት ግንኙነት ውስብስብ ያደርገዋል። የፍቅሩን ያህል ያለን የፍራቻውም አለን። እንዴት ነው ይሄን ነገር እነዚህ ሰዎች ልክ አንድ አንድ ጓደኛ ምሁር አሜሪካ የሚኖረው ምንድን ነው የሚለው ልክ የኢትዮጵያና የኤርትራ ግንኙነት አንድ ቦይፍሬንድ የነበረው እና በኋላ ግን ተገላግለናል ካሁን በኋላ ለየብቻችን ነው ስትለው ግን መቀበል አቅቶት ከጠዋቱ በዘጠኝ ሰዓት ይደውልሃል እንደገና አይነት ነገር ነው እና በአንዱ በኩል ስታየው ፍቅር ነው በሌላ በኩል ደግሞ በደንብ ካልተያዘ በጥራት ካልተያዘ ለባሰ ጥላቻ ሊያደርግ ይችላል እና በኤርትራ መንግስትም በኤርትራ ሕዝብ መካከል በዚህ ጉዳይ አንድነት ያለ ይመስላል። ምክንያቱም ይህ ጉዳይ በትክክል መጨረስ አለበት። እያንዳንዱ የራሱን ይወቅ። ምክንያቱም በነፃነቱ ጊዜ ወይም በሪፈረንደሙ ጊዜ ይህን ነገር ተደርጎ ቢሆን ኖሮ ይኸው ህይወት አይጠፋም ነበር። ይህን ነገር አሁን ደግሞ ዝም ብለን ከተው ነው፣ አደባብሰን በዚህም በዚህም ብለን ከተው ነው ለሌላ ለሚቀጥለው ትውልድ ችግር እንፈጥራለን። እና ይችን ነገር ቀበላቸውን ምክንያቱም ውጊያው የተጀመረው ልክ በዩኤስ ሩዋንዳ ነገር ስናየው ለምሳሌ፣ ያኔ የተከታተላችሁት ቢሆን ያኔ እኮ ይህ ጦርነት ሊቆም ይችል ነበር። የተባለው ምንድን ነው? ባድሜ የኛ ነች የኛ አይደለችም አልነበረም። አሁን ታሪክ የሰው ከረሳው መለስ የሰጠው ኢንተርቪው አለ በቻነል ፎር። ይህ የተሰጠው ለምንድን ነው? እነዚህ ነገር ግን በኮሎኒያል ትሪቲ እያሏችሁ ለምንድን ነው ውጊያ የምትሄዱት? ተብሎ መለስ ሲጠየቅ እኛ እኮ የኤርትራ ነጻነትን ተቀብለናል። የኮሎኒያል ትሪት የሚለውን ነገርም አነካም። ዋናውን ነገር ግን ያንተ ይገባኛል የምትለውን መሬት በኃይል ነው የምትነጥቀው ወይስ ይገባኛል የምትለውን ነገር በህግ አሁን ኤርትራ ይህን ነገር በኃይል ለመውሰድ ስለሞከረች ለዛው እኛ ደግሞ ስታተስ ኮ አንተ ብለን ኢንሲስት እናደርጋለን። ይህ ማለት ደግሞ ያቺ ከግንቦት ስድስት በአውሮፓ ባንክ ሀገር ያችን ነገር ከመጀመሯ በፊት የነበረው ሁኔታ ይመለስ ማለት፣ የኤርትራ ሰራዊት ከባድመ ይውጣ፣ የኢትዮጵያ አስተዳደር እንደገና ይመለስ። ከዛ ከተመለሱ በኋላ በህግ ሄደን ማንን ማን ይገባዋል የሚለው በኮሎኒያል ትሪቲ መሰረት እንወስናለን። አሁን ይችን ያነሳኋት ለምንድን ነው? ምክንያቱም ይህን ውጊያ ያኔ ለምሳሌ ያኔ በዩኤስ ሩዋንዳ ማዕከል ቢስማሙና ያችን ቦታ ለመሀል ሰው ትተው ወደ ፍርድ ብንሄድ ምንም ነገር ሳይፈርስ የአሁኑ ውሳኔ እናገኘው ነበር። ያለምንም ደግሞ አመሰግናለሁ ሁለቱንም። ቀሪውን ከዌብሳይትና ከፌስቡክ ገጻችን ተከታተሉ። ደህና ደሩ።